ባልደራስና አብን መጪውን ሀገራዊና ክልላዊ ምርጫ አሸንፈው ስልጣን ለመያዝ የሚያስችል ትብብር መመስረታቸውን ይፋ አደረጉ። በመሰረተ ቢስ ውንጀላ ተከሰዋል ያሏቸው የባልደራስ ለእውነተኛ ዲሞክራሲ አመራር አባላትም ከእስር እንዲፈቱ ትብብሩ ጠየቀ። አሁንም መልስካቸው አመሃ ዘገባ ልኮልናል። የባልደራስ ለእውነተኛ ዲሞክራሲ ባልደራስና የአማራ ብሔራዊ ንቅናቄ አብን ዛሬ ረፋዱ ላይ የመሰረቱትን የትብብር ሰነድ ሲፈራረሙ ባሰራጩት የጽሑፍ መግለጫ እንዳመለከቱት ሁለቱ ድርጅቶች በአመለካከታቸው ምን ያህል እንደሚቀራረቡ ይዘረዝራሉ። የአማራ ብሔራዊ ንቅናቄ አብን ሀገሪቱን ለዕድሜ ልክ ዝቅታ ዳርጓታል የሚለውን የጥላቻ ትርክትና ትርክቱን መሠረት አድርገው የተደነገጉ ሕግጋትና የተዘረጉ መዋቅሮች ተከልሰው መላ ኢትዮጵያውያንን በእኩልነት፣ በወንድማማችነት በፍትሕና በሰላም የሚተዳደሩበት ዘላቂ ስርዓት በማስፈን በተለምዶ መንታቀኝት ያለው ባልደራስ ደግሞ የኢትዮጵያዊ ህብር አይነተኛ መገለጫ የሆነችውን የአዲስ አበባ ከተማ ሕዝብ ከከፋፋይና ከጥላቻ ፖለቲካ ነፃ ለማድረግና ሕዝቡ ራሱን በራሱ የማስተዳደር መብቱ እንዲረጋገጥ ለማስቻል የተደራጀ መሆኑን የጽሁፍ መግለጫው ሁለቱ ድርጅቶችን ያነጻጽራል። ድርጅቶቹ የደረሱበትንም ውሳኔ የአብን ሊቀመንበር አቶ በለጠ ሞላ በንባብ አሰምተዋል። ለውራት ሲካሄድ የነበረው ረጅም እና አድካሚ ድርድር ፍሬያ ፍርቶ መጪውን ሀገራዊና ክልላዊ ምርጫ የአብንና የባልደራስ ትብብር አሸናፊ ሆኖ መውጣት የሚያስችላቸውን የጋራ ስልቶች ቀይሰው በይፋ መንቀሳቀስ ጀምረዋል። የአማራ ብሔራዊ ንቅናቄ አብን እና ባልደራስ ለእውነተኛ ዴሞክራሲ ባልደራስ፣ አጠቃላይ የኢትዮጵያ ህዝብ የአማራ ሕዝብና የአዲስ አበባ ከተማ ነዋሪ ህዝብ በበደል ውስጥ አምጠው የወለዷቸው የቁርጥ ቀን ልጆች እንደ መሆናቸው መጠን በተባበረ ክንድ በህዝባችን ላይ የተጫነውን የመከራ ቀንበር እንዲወርድ ከመቼውም ጊዜ በላይ በጋራ ትብብር ለመታገል በቁርጠኝነት ተሰልፈዋል። በመግለጫው ላይ እንደተመለከተው አብን አማራው በአክራሪዎች የተሳሳተ አመለካከት ተለይቶ ጥቃት የሚፈጸምበት በመሆኑ ይህንን ለመመከት የተቋቋመ ድርጅት ነው። አብን በጽንፈኞች የተሳሳተ ትርክት መነሻነት በአማራ ህዝብ ላይ በተከታታይ የሚደርሰው ግፍ ድምፅ በመሆን በመጀመሪያው ረድፍ ሆኖ ትግሉን እየመራ የሚገኝ ፓርቲ ነው። አብን የሀገራችን ኢትዮጵያ ደህንነት ለማረጋገጥና ህልውናዋን ለማስቀጠል አንድ ወሳኝ አምድ የሆነው የአማራ ህዝብ በልዩ ሁኔታ ተፈርጆ የሚጠቃበትን የጽንፈኞች ስሁት ፖለቲካዊ እንቅስቃሴ ለመግታት የሚያስችል ልዩ ማዕቀፍ ሆኖ የተደራጀ ሲሆን ታሪካዊ፣ ማኅበራዊና ፖለቲካዊ ስሪቱ በኢትዮጵያዊነት ምልክታውን በወንድማማችነት በፍትህና በዴሞክራሲ የተቃኘ ስለመሆኑ ውሎ ያደረ ጉዳይ ነው። የሁለቱ ድርጅቶች ትብብር ይፈለጋል ያሉት ሀገራዊ በጎ ኃይሎች ጥምረት እርሾ እንዲያገለግል የታለም እንደሆነ መግለጫው ይጠቁማል። ባልደራስ ለእውነተኛ ዴሞክራሲ ፓርቲ በአዲስ አበባ ከተማ ህዝብ ላይ የተጋረጡ የህልውና አደጋዎችን ለመከላከል የከተማዋ ህዝብም ራሱ በዴሞክራሲያዊ መንገድ በመረጣቸው እንደራሴዎች የመተዳደር መብቱን ለማስከበር በሚያደርገው እልህ አስጨራሽ ትግል ውስጥ በብቃትና በንቃት በመሳተፍ አያሌ መስዋዕትነትን በመክፈል የቀጠለ መሆኑን ራሱ ህዝቡ በተግባር ኖሮ ያረጋገጠው ሀቅ ነው። ከላይ በተጠቀሱት መሰረታዊ ሰብአዊና ዴሞክራሲያዊ ግቦች ዙሪያ ሁለቱ ድርጅቶች በጽኑ የሚጋሯቸውን አቋሞች መሰረት በማድረግ ቀጣይ ለሚደረገው ጠንካራና የተቀናጀ የህዝብ ትግል ወሳኝ የማታገያ አጀንዳ እንዲሆኑ ስምምነት ላይ ተደርሷል። በትብብሩ ማብሰሪያ ላይ በተሰራጨው በዚሁ መግለጫ መሠረተ ቢስ በሆነ ክስ ተወንጅለው ለእስር የተዳረጉትንና የመምረጥና የመመረጥ መብታቸውን የተነፈጉ ያላቸውን የባልደራስ ለእውነተኛ ዲሞክራሲ አመራሮች በአስቸኳይ እንዲፈቱም አሳስበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ